በኢትዮጵያ በየአስር ዓመቱ እያሰለሰ ይከሰት የነበረው ድርቅ በየዓመቱ ሀገሪቱን ያስቸግር ከያዘ ዓመታት ተቆጠሩ። የአየር ጸባይ ለውጥን ተከትሎ በተከሰተው የዝናብ እጥረት ምክንያት ሚሊዮኖች በየዓመቱ የምግብ እርዳታ ፈላጊ እንደሆኑ አሉ። የኢትዮጵያ መንግስትና ለጋሾች ባለፈው ጥር ወር ይፋ ባደረጉት የሰብአዊ እርዳታ መጠየቂያ መሠረት 5.6 ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል። በኢትዮጵያ ድርቁ የበረታው በምስራቅና ደቡብ የሀገሪቱ ክፍል ነው። በዚሁ አቅጣጫ ኢትዮጵያን የሚጎራበቷት ሶማሊያና ኬንያም በተመሳሳይ ሁኔታ በድርቅ መጠቃታቸውን አውጀው የዓለም አቀፍ ለጋሾችን እርዳታ ተማጽነዋል። በሁለቱ ሀገራት ያለው ሁኔታ አሳሳቢና ወደ ለየለት ረሃብ ሊለወጥ የሚችል እንደሆነ የሬዲት ድርጅቶች አስጠንቅቀዋል። በኬንያ ብቻ ሶስት ሚሊዮን የሚጠጋ ህዝብ የምግብ እርዳታ እንደሚፈልግ የሀገሪቱ ቀይ መስቀል አስታውቋል። ድርቁ በምስራቅ አፍሪካዊቱ ሀገር የበቆሎ ምርት ላይም ጠባሳውን አሳርፏል። የኬንያ ጋዜጦች እንደዘገቡት አገሪቱ ስምንት ሚሊዮን ኩንታል በቆሎ እጥረት አለባት። አሁን በመጠባበቂያነት ያስቀመጠችው ሊያስጉዛት የሚችለው እስከ ሰኔ ወር ድረስ ብቻ ነው። ይህን ችግር ለመፍታት ያለመው አስር ሀገራት አባል የሆኑበት ቀጠናዊ ድርጅት ከፍተኛ ምርት አምርቻለሁ ባለችው ኢትዮጵያና በቆሎ ለመግዛት በሚሹ ሀገራት መካከል አገናኝ በመሆን ድርድር እያካሄደ ይገኛል። የምስራቅ አፍሪካ የእህል ማህበር የተሰኘው የዚህ ተቋም ዋና ዳይሬክተር ጀራልድ ማሲላ ባለፈው ሳምንት ወደ ኢትዮጵያ ተጉዘው ጉዳዩ ከሚመለከታቸው አካላት ጋር መነጋገራቸውን ለዶይቼ ቬለ ገልጸዋል። ከኢትዮጵያ ወገን ትርፍ የእህል ምርት አለ። በዚህ ወቅት ጥሩ ምርት ተመርቷል። የኢትዮጵያ መንግስት በቀጣናው ለሚገኙና በዘርፉ ላሉ ባለጉዳዮች ጉዳዩን አሳውቆ ነበር። በኢትዮጵያ ያሉ የብረት ሥራ ማኅበራትና አምራቾች ትርፍ ምርታቸውን በቀጣናው ይሸጡ ዘንድ እድሎችን እንዲያመቻቹም ጠይቋል። ይህ ደግሞ እንደ መልካም እድል ነው የታየው። ምክንያቱም ኢትዮጵያ ለረዥም ዓመታት በቆሎ ወደ ውጭ እንዳይላክ ከልክላ ነበር። ለዚህ ትርፍ ምርት ተገቢውን ገበያ ለማስገኘት ከኢትዮጵያ መንግስት ጋር ስንነጋገር ቆይተናል። በኢትዮጵያ ያሉ አምራቾችና ሻጮችን በማነጋገር የንግድ ልውውጡ በሁለትዮሽ ደረጃ በኢትዮጵያና በኬንያ መካከል እንዲደረግ እየሞከርን ነው። በቃጣና ደረጃ ደግሞ በኢትዮጵያና እንደ ዩጋንዳ፣ ታንዛኒያና ሩዋንዳ ያሉ ሌሎች የቃጣናው ሀገራት ጋር እንዲሆን ነው። የሎጂስቲክ ሁኔታ ከፈቀደልን እስከ ማላዊ ለመድረስ ነው የምናስበው። እስካሁን ባለው ድርድር መሰረት ኢትዮጵያ 1.5 ሚሊዮን ሜትሪክ ቶን በቆሎ ለኬንያ ለማቅረብ መስማማቷን ዳይሬክተሩ ይናገራሉ። ጉዳዩ በሁለቱ ሀገራት መንግስታት በኩል አሁንም በድርድር ላይ ያለ እንደሆነ ያስረዳሉ። በኢትዮጵያ በኩል ድርድሩን የሚያካሄድ የልዑካን ቡድን በዚህ ሳምንት መጨረሻ ወደ ናይሮቢ ኬንያ እንደሚጓዝም ይገልጻሉ። በድርቅ ምክንያት ሚሊዮኖች የምግብ እርዳታ በሚፈልጉበት በዚህ ወቅት ኢትዮጵያ እንዴት በቆሎ ለመሸጥ ተስማማች? ስንላቀረብንላቸው ጥያቄ ተከታዩን ምላሽ ሰጥተዋል። በተወሰኑ ክልሎች ድርቅ አለ፣ በሌሎች ደግሞ የለም። ጥቂት ክልሎች ጥሩ ምርት አምርቷል። ሁለተኛ ደግሞ የምግብ ምርጫ ጉዳይ አለ። በኢትዮጵያ በድርቅ የተጎዱት አብዛኞቹ ክልሎች በዋነኛነት የሚጠቀሙት ጤፍንና ስንዴን ነው። የበቆሎ ዋና ተጠቃሚ አይደሉም። ይህ የንግድ ድልን መጥቶም ቢሆን እንኳ በአገር ውስጥ የሚደረገውን የበቆሎ ግብይት አያስቆመውም። በኢትዮጵያ ድርቅ ያጠቃቸው በሚል የተለዩ አካባቢዎች በቆላማና በአርብቶ አደር አካባቢዎች ያሉ ናቸው። በደቡብ አቅጣጫ የኦሮሚያዎቹ ባሌና ቦረና፣ በምስራቅ ደግሞ ሶማሌ ክልል የድርቅ ተጎጂዎች በብዛት ያሉባቸው ናቸው። የብሔራዊ አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ደበበ ዘውዴ በእነዚህ አካባቢ ያሉ ነዋሪዎች በቆሎን በዋነኝነት ባያመርቱም ለምግብነት ግን እንደሚጠቀሙ ይናገራሉ። በመስሪያ ቤታቸው በኩል በየወሩ እየቀረበ የሚገኘው እርዳታ ግን 15 ኪሎ ስንዴ፣ ጥራጥሬ፣ አልሚ ምግብና ዘይት እንደሆነ ያስረዳሉ። ኢትዮጵያ ለኬንያ በቆሎ ለመሸጥ ስለማሰቧ መስሪያ ቤታቸው መረጃ እንደሌለውና ጉዳዩ የሚመለከተውም የንግድ ሚኒስቴር እንደሆነ ለዶይቼ በለ ገልጸዋል።